Voice of America. ጠቅላይ ሚኒስትር አብይ አህመድ ወደ ጅቡቲ ያደረጉት የመጀመሪያ የውጭ ጉብኝታቸው ዓላማ የትብብር ዘርፎችን አጠናክሮ ለመቀጠል ያለውን ቁርጠኝነት ማሳየት ነው ሲል የውጭ ጉዳይ ሚኒስቴር አስታውቋል። ኢትዮጵያ ጅቡቲ ውስጥ በሚካሄድ የወደብ ልማት ላይ እንድትሳተፍ ጅቡቲም በኢትዮጵያ የተመረጡት ተቋማት ውስጥ ድርሻ እንዲኖራት መግባባት ላይ መደረሱን መስሪያ ቤቱ አመልክቷል። የጠቅላይ ሚኒስትሩን ግንኙነት አስመልክቶ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለምን ያነጋገረው እስክንድር ፍሬው ተከታዩን ዘግቧል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የመጀመሪያ የውጭ ጉብኝታቸውን ያደረጉት በሳምንቱ የመጨረሻ ቀናት ነው። ጅቡቲ ደግሞ የመጀመሪያዋ የጉብኝት ሀገር ሆናለች የውጭ ጉዳይ ሚኒስቴር እንዳለው ታዲያ ጅቡቲ ለጠቅላይ ሚኒስትሩ ጉብኝት የመጀመሪያ አገር መሆኗ ያልተጠበቀ አይደለም ከጅቡቲ ጋር ያለው ግንኙነት ልዩ ነው ብለዋል የሚኒስቴሩ ቃል አቀባይ አቶ መለስ አለም ጅቡቲና ኢትዮጵያን የሚያስተሳስሩ በርካታ ማህበራዊ ኢኮኖሚያዊ ና ፖለቲካዊ ጉዳዮች መኖራቸውንም በማስታወስ ድንበር የተሻገረ ወዳጅነትና ቀረቤታ ነው ያለን ድንበር የተሻገረ ዝምድና ነው ያለን ከጅቡቲዎች ጋር ተመሳሳይ የሆነ መንፈሳዊ አባቶች ያሏቸው ህዝቦች አሉ። ድሬዳዋ ላይ ነው የኢሳ ኡጋዝ መቀመጫው። ድሬዳዋም ላለው መንፈሳዊ መሪያቸው መቀመጫ ማለት አዎ፣ ድሬዳዋ ላለውም ጅቡቲ ድኪል ላለውም ተመሳሳይ መንፈሳዊ አባት ነው። እስከዚህ የቀረበ ግንኙነት ነው ያለን። አንድ አይነት ቋንቋ እንናገራለን። ስንደሰት የምንዘፍነው ስናዘን ገልጸው ሙሾ ሳይቀር ተመሳሳይ ነው። ለክቡር ጠቅላይ ሚኒስትሩ በተዘጋጀ የራት ግብዣ ላይ የተለያዩ ጅቡቲ አርቲስቶች የሚያቀርቧቸው ሙዚቃዎች አንዳንዴ እነዚህ ሙዚቃዎች አዲስ አበባ፣ ናዝሬት ሰምቻቸዋለሁ እንድል የሚያደርጉኝ የነበሩት ጭፈራቸው፣ ዝላዩ፣ አለባበሱ በእኛና በነሱ መካከል ምንም ማህበራዊ ልዩነት የለም። ክቡር ጠቅላይ ሚኒስትሩ እንዲሁም ናዝሬት ያለሁ ያህል ስሜት ነው የሚሰማኝ። ቅርበታችንን ለመግለጽ ነው ማህበራዊ ትስስሩ ጠንካራ የሚባል ነው። ይሄን ንግግር ሲያደርጉ ነው የገለጹት። ስለካለ ጠቅላይ ሚኒስትሩ በውይይት ወቅት የገለጹት ነው። በሁለቱ ሀገራት መካከል ያለው ኢኮኖሚያዊ ትስስርም ከፍተኛ መሆኑን አቶ መለስ አስታውሰዋል። ኢትዮጵያ የጅቡቲን ወደብ መጠቀሟና በሁለቱ ሀገራት መካከል የተጀመረው የባቡር ትራንስፖርት ደግሞ በማሳያነት ከጠቀሷቸው መካከል ናቸው። በዳግማዊ ምኒልክ ዘመን የተጀመረ የባቡር ትስስር ነው ያለን ዘመናዊ የማድረግ ስራ ተሰርቷል። ቁርስ አዲስ አበባ በልተህ ራትህን ጅቡቲ መብላት የምትችልበት ሁኔታ ተፈጥሯል። የውጭ ምርቶቻችንን ጅቡቲ የምንወስድበት ፍጥነት በጣም ተቀይሯል። አሁን የህዝብ ትራንስፖርት ተጀምሯል፣ እንደፈለግ የምትሄድበት እድልም ተፈጥሯል። በመንገድም እንደዚያው ነው። በቴሌኮሙኒኬሽንም በፋይበር ኦፕቲክስ መገናኘት ተችሏል። ከአንድ ምንጭ የሚቀዳ ውሃ መጠጣት ጀምርናል። ኢትዮጵያ ወደ ጅቡቲ ውሃ ማቅረብ ትችላለች። ኤሌክትሪክ አዲስ አበባ ሲጠፋ ጅቡቲ ቢጠፋ ሊገርመህ አይገባም። ከአንድ ግድብ የሚመነጭ ኤሌክትሪክ እንጠቀማለን። ትስስሩ እስከዚህ ድረስ ነው። ኢትዮጵያ የኤሌክትሪክ ኃይል ለጅቡቲ ትሸጣለች። ትክክል። ስለዚህ የኢኮኖሚ ትስስሩ በዚህ ደረጃ ላይ ያለ ነው። አሁን የተፈጠረውን አይነት የመሰረተ ልማት ትስስር በየትኛውም የአፍሪካ አካባቢ አልተፈጠረም። በወደብ ልማት በጋራ ለመሳተፍ ጅቡቲም በኢትዮጵያ በሚገኙ የተመረጡ ተቋማት ድርሻ እንዲኖራት ከመግባባት ላይ መደረሱንም ቃል አቀባዩ አብራርተዋል። ኢትዮጵያና ጅቡቲ የሚያለሙት በጋራ የሚያስተዳድሩትም ወደብ እንዲኖራቸው ማድረግ ይገባቸዋል በሚለው ሀሳብ ላይ ሁለቱ መሪዎች በመሰረት አሳደረ ተስማምተዋል። ዝርዝሩን የውጭ ጉዳይ ሚኒስትሮችና የኢኮኖሚ ልማት ትብብር ሚኒስትሮች ይጠብቁበት። እሱ ብቻ አይደለም፣ በጋራ በመስኖ ማልማት ለምንድን ነው የማይቻለው? ለኢትዮጵያም ለጅቡቲም የምግብ ዋስትና ጉዳይ በጣም አስፈላጊ ጉዳይ ነው። የጋራ መስኖዎችን ማልማት ይቻላል። ኢትዮጵያ ውስጥ ባሉ አንዳንድ ተቋሞች ድርሻ እንዲኖራቸው ማድረግ ይቻላል። በተመሳሳይ ኢትዮጵያና ጅቡቲ የወደብ ግንኙነት የአከራይና ተከራይ ከዛ በላይ መሄድ ይቻላል። በጋራ የምናለማው በጋራ ገንዘባችን የምናፈስበት ዜጎቻችን በጋራ የሚያስተዳድሩት ወደብ ሊኖረን ማድረግ ይቻላል የሚል ሀሳብ ላይ ከመግባባት ደርሷል። ይሄ ትልቅ እርምጃ ነው። ሌሎች ነጥቦች ለምሳሌ ይሄ ጉብኝት እንግዲህ አንዱ ያሳካው ቀደም ሲል የጠቀሱት ከወደብ ጋር በተያያዘ የተደረሰበት መግባባት ነው ብለዋል። ሌሎች ይሄ ጉብኝት ያሳካቸው ሌሎች ነገሮች ምንድን ናቸው? አቶ መለስ፣ ሌላኛው ከጅቡቲ ወደ ኢትዮጵያ ያለው መንገድ ቀደም ሲል የተሰራ ነው። ጉዳት የደረሰበት ነው። ቶሎ የማስተካከል ስራ የመኪናውን መንገድ ማለት ነው። አንዳንድ አሽከርካሪዎች ለእንግልት የሚጋለጡበትም ሁኔታ አለ። እሱ ተፋጥኖ እንዲሰራ በጅቡቲ በኩል ፈቃደኝነቱም ቁርጠኝነቱም አለ። ይህም ትልቅ ስኬት ተደርጎ ሊወሰድ የሚችል እንግዲህ ይሄ ክቡር ጠቅላይ ሚኒስትሩ የመጀመሪያ ጉብኝት እንደመሆኑ በሁሉም ጉዳዮች ላይ ዝርዝር ውይይት ለማድረግ ያለመም ያቀደም አይደለም። የዚህ ጉብኝቱ ዋና ዓላማ እስካሁን የተካሄዱ የትብብር ዘርፎችን አጠናክሮ ለመቀጠል ያለውን የኢትዮጵያ ቁርጠኝነት ማሳየት ከዛ መሳ ለመሳ ደግሞ ኢትዮጵያ ለጅቡቲ ግንኙነት የምትሰጠውን ትኩረት ማሳየት ነው። ከጅቡቲ ጋር ያለን ግንኙነት በጣም ወሳኝ ግንኙነት ነው። ጅቡቲ ለኢትዮጵያ ስትራቴጂካዊ እና ቁልፍ አጋር መሆኗን ማሳየት ነው። አቶ መለስ እንግዲህ ስትራቴጂካዊ አገር ናት ብለውኛል። ጅቡቲ እና ኢትዮጵያ የሚጋሯቸው በርካታ ነገሮች እንዳሉም ገልጸዋል። ነገር ግን የጅቡቲ ስትራቴጂካዊ መሆን ወይም ወሳኝ ለኢትዮጵያ ብቻ እንዳልሆነ ሲታይ ቆይተዋል። ባለፉት ዓመታት ለምሳሌ አሜሪካ፣ ፈረንሳይ፣ ብሪታንያ፣ ጃፓን በቅርቡ ደግሞ ሳዑዲ አረቢያና ቻይናን የመሳሰሉ ሀገሮች በዛች ሀገር የጦር ሰፈሮች እየመሰረቱ እንደሆነ ወይም እንዲኖራቸው እያደረጉ እንደሆነ እየታየ ነው ይህ ቅድም የጠቀሷቸውን በርካታ ነገሮች ከመጋራታቸው አንጻር ኢትዮጵያና ጅቡቲ በቅርበትም ከመገኘታቸው አንጻር የኢትዮጵያ መንግስት አንዱ አላማ ወይም የጠቅላይ ሚኒስትሩ ጉብኝት አንዱ አላማ በእነዚህ ጉዳዮች ላይ ለመነጋገርም ይሆን? የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጉብኝት ዋነኛም አላማው በሁለቱ ሀገሮች መካከል ያለው ግንኙነት ተጠናክሮ እንዲቀጥል ከመፈለግ የሚመነጭ ነው። ኢትዮጵያ ከጅቡቲ ጋር ላላት ግንኙነት የምትሰጠውንም ትኩረት እግረ መንገድ የማሳየት ጉዳይ ነው። በየመስኩ ያሉ ዝርዝር ጉዳዮችን በተመለከተ ወደፊት ሊታይ የሚችል በታየ ጊዜ ደግሞ ለመገናኛ ብዙሀን ይፋ የምናደርገው ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ በሌሎች የጎረቤት ሀገራትም ጉብኝት እንደሚያደርጉ ቃል አቀባዩ ጠቁመዋል። እነዚህ የጉብኝት ሀገራት ይፋ የሚደረጉት ግን በቀጣይነትና በሂደት መሆኑን ያስረዱት മേരി ഖാദം സർഡിയോ സ്കന്ഡർ ഫ്രയോ ഖാദി സബവാ